ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ¶¶ ጤና ይስጥልን እንደምን ውላችሁ አምሽታችኋል? አድማጮቻችን ዛሬ ረቡዕ ሰኔ 19 2011 ዓ.ም ነው። ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲሷ ሁኔታ ይሆናል። በቅዳሜው ጥቃት የተገደሉት የኢትዮጵያ የክልልና የፌዴራል መንግሥት ከፍተኛ ባለሥልጣናት ቀብር ተከናውኗል። ከመቀሌና ከባህር ዳር ዘጋቢዎቻችን ተከታትለውታል። ከመቀሌ የቀብር ስነ ስርዓቶች ያገኘነውን ድምፅ ነው ያሰማ ናቸው። እጅግ በሪ በሆነ የሀዘን ማገኝ ያለ ልጅነታቸውን ሳይጨርሱ ለህዝብ አገልግሎት ሕይወታቸውን ማኅበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። በባህር ዳር በተከናወነው የቀብር ስነስርዓት ላይ ከተናገሩት የወሰድነው ነው ያሰማ ናቸው። በምሽቱ አብይ ርዕስ ዝርዝሩን ይዘን እናቀርባለን። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ጋር የተካሄደ ቃለ ምልልስ ደግሞ ወደ ኋላ ላይ እናቀርባለን። ሌሎችም ወቅታዊ ሁኔታውን የተመለከቱ ዘገባዎችና ቅንብሮች ይኖሩናል። አብራችሁን አምሻ አድማጮች። አሁን ወደ ዓለም ዜና እናልፋለን። ባለፈው ቅዳሜ ከተሞከረው መፈንቅለ መንግስት ጋር በተያያዘ የተገደሉ ባለስልጣናት የቀብር ስነ ስርዓት ቀደም ሲል እንደገለጽን ነው ዛሬ ተፈጽሟል። ምክትል አስተዳዳሪውን ዶክተር ደብረጽዮን ገብረ መስቀልን ጨምሮ ከፍተኛ የትግራይ ክልላዊ መንግስት ባለስልጣናት፣ የሃይማኖት መሪዎችና የሟቾች ቤተሰቦች በኤታ ማዦር ሹሙ ጄኔራል ሰአረ መኮንንና ጡረታ ላይ በነበሩት በብሪጌዲየር ጄኔራል ገአዚ አበራ የቀብር ስነስርዓት ላይ መገኘታቸው ታውቋል። መጽሔት በዕለቱ አብይ ርዕስ ሰፋ አርጎ ይዘግብበታል። በተያያዘ ዜና በቅዳሜው መፈንቅለ መንግሥት ሙከራ የተገደሉት የአማራ ክልላዊ መንግሥት ፕሬዚዳንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቢ ሕግ የአቶ ምግባሩ ከበደና የፕሬዚዳንቱ አማካሪ የእዘዝ ዋሴ ቀብር ስነ ስርዓት ዛሬ ረቡዕ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተከናውኗል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸው፣ የኢትዮጵያ ልዩ ልዩ ክልሎች ተወካዮች የሟቾች ቤተሰቦችና የባህር ዳር ከተማ ነዋሪዎች በቀብሩ ስነ ስርዓት ላይ ተገኝተዋል። ሰሞኑን ሕይወታቸው ያለፈው የአማራ ክልል መሪዎች በአካባቢያቸው ሳይወሰኑ ለኢትዮጵያ አንድነትና ለህዝቦቿ ጥቅም ዕድሜያቸውን ሙሉ የሰጡ አሁን እየተካሄደ ላለውም ለውጥ ዋነኛ ሞተሮች ነበሩ ሲሉ በቅብር ስነ ስርዓት ላይ የተገኙ ጓዶቻቸው ገልጠዋቸዋል። በዚሁ የቅብር ስነ ስርዓት ላይ እንደተገለጠው እነዚሁ የአማራ ክልል መሪዎች ከሌሎች ክልሎች ጋር ተባብረውና ተከባብረው በመስራት የሚያምኑ የኢትዮጵያን ጥቅምም የሚያስቀድሙ ነበሩም ብለዋቸዋል። በዚህ የጸጥታ ጥበቃው እጅግ ጥብቅ በነበረብን ስርዓት ላይ የተገኙት ታዳሚዎች ከፍተኛ ሐዘንና ልቅሶ ይታይባቸው እንደነበር ዘጋቢያችን አስቴር ገልጣልናለች። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብሪጌዲየር ጀኔራል አሳምነው ጽጌም የቀብረ ስነ ስርዓት በዛሬው ቀን በትውልድ ስፍራቸው ላሊበላ መፈጸሙን አስቴር ጨምራ ዘግባለች። ወደ ኋላ ላይ ዘገባውን እናቀርባለን። ከከሸፈው የቅዳሜ ዕለታ መፈንቅለ መንግስት ጋር በተያያዘ አያሌ ሰዎች መገደላቸውን የአማራ ክልላዊ መንግስት ቃል አቀባይ አስታውቋል። ይህ የቃል አቀባዩ መግለጫ በግጭቱ በርካታ ሰዎች መሞታቸውን ለመጀመሪያ ጊዜ ይፋ ያደረገ ኦፊሴላዊ መረጃ መሆኑ ነው። አቶ አሰማሀኛ አስረስ ለሮይተርስ የዜና ወኪል እንደገለጹት አንድ ከስርዓት ያፈነገጠ የሚሊሽያ ቡድን ክልሉ የፖሊስ ዋና ጽህፈት ቤት በክልሉ ፕሬዝደንት ቢሮና በክልሉ ፓርቲ ዋና ጽህፈት ቤት ላይ ባለፈው ቅዳሜ ጥቃት አድርሷል። ይሄ የሚሊሽያ ቡድን በቅርቡ ከተቋቋመው ከክልሉ የጸጥታና ደህንነት አገልግሎት አባላት መካከል የተውጣጣ ሲሆን ሌሎችም እንዲቀላቀሉት ጥሪ ሲያቀርብ መሰንበቱን ቃል አቀባዩ አሰማኸኝ ዛሬ ለሮይተርስ በሰጡት ቃል አስታውቀዋል። የክልሉን መንግስታዊ መገናኛ አውታር በቁጥጥሩ ስር ለማዋል ያደረገው ሙከራ እንዳልተሳካለትም ነው አቶ አሰማኸኝ ጨምረው የገለጹት። ፖሊስ ሰሞኑን ተሞክሯል ከተባለው መፈንቅለ መንግስት በኋላ በሽብርተኛነት ጠርጥሬያቸዋለሁ ያላቸውን ስድስት ሰዎች ዛሬ ፍርድ ቤት አቀረበ። የ28 ቀናት የምርመራ ጊዜ እንዲሰጠውም ጠየቀ። የተጠርጣሪዎቹ ጠበቃ ጥያቄውን ቢቃወምም ፍርድ ቤቱ አልተቀበለውም። ይልቁንም ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አመሃ ነው ዘገባውን ያላከልን። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ ዓመተ ምህረት ተሞክሯል በተባለው የመፈንቅለ መንግስት ወይም ሲረ መንግስት ሙከራ ላይ በባህር ዳርና በአዲስ አበባ በተፈጸሙ ግድያዎች በተለያየ መልኩ ተሳትፈዋል ሲል የጠረጠራቸውን ስድስት ሰዎች ፖሊስ ዛሬ ፍርድ ቤት አቀረበ። ፖሊስ በጥርጣሬ ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ያቀረባቸው በሪሁን አዳነ፣ ስንታየው ቸኮል መርከቡ ኃይሉ፣ የቢዮን ወንዶሰን፣ ማስተዋል አረጋ እና ሀየሎም ብርሃና ይባላሉ። ፖሊስ ለፍርድ ቤቱ እንዲያስረዳ የስድስተኛውን ተጠርጣሪ የሀየሎምን ጉዳይ ለየት የሚያደርገው ትናንት ከአዲስ አበባ የአስከሬን ሽኝት በተከናወነበት እለት የጦር መሳሪያ ታጥቆ በባለስልጣናት ላይ ጉዳት ሊያደርስ ሲል ተይዟል ብሏል። ስለሆነም በተጠርጣሪዎቹ ላይ ይበልጥ የማጣሪያ ምርመራ ለማካሄድ በሽብር ወንጀል ህጉ መሰረት የሀያ ስምንት ቀን የምርመራ ጊዜ እንዲፈቀድለት ፖሊስ አመልክቷል። ለተጠርጣሪዎች የቆሙት ጠበቃ አቶ ሄኖክ አክሊሉ የፖሊስን ጥያቄ ተቃውመዋል። እንደ ጠበቃው ሙግት ተጠርጣሪዎቹ የቀረበባቸው አቤታ በመፈንቅለ መንግስት እንጂ በሽብር ወንጀል ሊሆን አይገባም። በመፈንቅለ መንግስት የቀረበ ጥርጣሬ ደግሞ ዋስትና ሊያስከለክል ስለማይችል ደንበኞቻቸው በነጻ እንዲለቀቁ ጠይቀዋል። የፖሊስ ጥንቃሬ በጥቅል የቀረበ ነው። ድርጅቱን ፈጽሞ ከሆነ የእያንዳንዳቸው የድርጅት ድርሻ አልተገለጸም። በተጨማሪም ፖሊስ ተጠቃሪዎችን በፍርድ ለማቆየት የሚቀረውን የምርመራ ስራም አልዘረዘረም። ስለሆነም ፍርድ ቤቱ የምርመራ መዝገቡን አስቀርቦ እንዲመረምረው አመልክተዋል። ፍርድ ቤቱም ፖሊስ ተጠቃሪዎቹን የወንጀል ድርጅት ድርሻ በግልጽ ዘርዝሮ እንዲያቀርብ፣ በቀጣዩ ቀጠሮም የምርመራ መዝገቡን ይዞ እንዲቀርብ በማለት የጠበቃውን ተቃውሞ በማለት ፖሊስ የጠየቀውን የሀያ ስምንት ቀን የምርመራ ጊዜ ፈቅደዋል። ፍርድ ቤቱም ለሀምሌ አስራ ሰባት ቀን ሁለት ሺ አስራ አንድ ዓመተ ምህረት ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አመሀ፣ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከፍተኛ የዩናይትድ ስቴትስና የኢራን ባለስልጣኖች ሁለቱም ወገኖች ጦርነት ውስጥ እንደማይገቡ ቢናገሩም በቃላት ጦርነት መጠመዳቸው ግን አልቀረም። የዩናይትድ ስቴትስ መንግስት የዓለማችን ትልቁ ጨካኝ ገዢ መደብ የጦርነት የግጭትና የተንኮል ምንጭ ነው ሲሉ የኢራኑ ከፍተኛው መሪ አያቶላ አሊ ሆሜኒ ዛሬ ረቡዕ ከፍተኛ ዘለፋ አሰምተዋል። ዩናይትድ ስቴትስ ለድርድር አብራ የምትቀመጣቸውን ሀገሮች በማጭበርበር የታወቀች ነች ሲሉም አያቶላው ተናግረዋል። ፕሬዚደንት ዶናልድ ትራምፕ ከጽህፈት ቤታቸው ባስተላለፉት ቃል ለሚያደርሱት ማናቸውም ነገር ዝግጁ ነኝ ማለታቸው ተሰምቷል። ከህንድ ጋር ጥብቅ የሆነ ግንኙነት እንደሚፈጠር የተናገሩት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሁለቱ ሀገሮች በወዳጅነት መንፈስ ልዩነቶቻቸውን በንግድና በሌሎች ጉዳዮች እንደሚፈቱ ተስፋቸውን ገለጹ። የአሜሪካው ከፍተኛ ዲፕሎማት ከህንድ ዋቻቸው ኤስ ጃይ ሻንካር እና ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ዛሬ ረቡዕ በተገናኙበት ወቅት ነው ይህን ያስታወቁት። ጠቅላይ ሚኒስትር ሞዲ ድጋሜ ከተመረጡ ወደዚህ የሁለቱ አገሮች ከፍተኛ ባለሥልጣናት ሲገናኙ ይሄ የመጀመሪያ መሆኑ ነው። በመጨረሻም የግል ይዞታ የሆነ የስለላ ኢንዱስትሪ እያደገ መሄድና ግለሰቦችን በዲጂታል የስለላ ቴክኖሎጂ ኢላማ ማድረግ የመናገር ነጻነትን እየሸረሸረ ከመሆኑም በላይ ግለሰቦችን ለአደጋ እያጋለጠ ነው ሲሉ አንድ የተባበሩት መንግስታት ድርጅት መርማሪ አስገንዝበዋል። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ የረቡዕ ምሽት ፕሮግራም ነው። እስከ አራት ሰዓት ከእናንተ ጋር እናመሻለን። አስተናጋጆቻችሁ አዲሱ አበበና ቆንጂታ የነን። መግቢያው ላይ እንዳልነው ከመቀሌና ከባህር ዳር ዛሬ የተከናወኑትን የቀብር ስነስርዓቶች በአብይ ርዕስ ይዘናል። ቅዳሜ ምሽት ጥቃቶቹ ከተፈጸሙ በኋላ መንግስት የሰጠውን መግለጫም ተከትሎ ጠቅላይ ሚኒስትር ጽህፈት ቤት ግቢ፣ መኖሪያ ቤት ጋዜጠኛ ለቪኦኤ ያካፈለው እንዲሁም ሌሎች ዜናዎችን ይዘናል። ወደዚያ ከማለፋችን በፊት ግን ወደ ኋላ ላይ ከሚቀርቡ ሌሎች ቅንብሮች ለቅምሻ ያህል እናስተዋውቅ። ሚዲያውን የተቆጣጠረ የርዕሰ መስተዳድሩን፣ ኢንተርኔቱን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገስ የሞከረ እና አመራሮችን እርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል? የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን ከሰጡን ሰፋ ያለ ገለጻ እየተወሰደ ነው። ወደ ኋላ ላይ እናቀርባለን። ወደ ምሽቱ አብይረስ እናልፋለን። አሁን ሰኔ 15 2011 ዓ.ም በመኖሪያ ቤታቸው እንዳሉ በጠባቂያቸው የተገደሉት የኢፌዴሪ መከላከያ ሰራዊት ኤታ ማዦር ሹም ጀነራል ሳዕረ መኮንንና በቅርቡ በጡረታ የተሰናበቱትና ለጥየቃ ቤታቸው የነበሩት ሜጀር ጀነራል ገዛኢ አበራ ቀብር ዛሬ መቀሌ ከተማ ተፈጽሟል። በመቀሌ ከተማ የሰማዕታት ሐውልት ከትግራይ የተለያዩ አካባቢዎች የተገኙ ነዋሪዎች ስንብት ካደረጉ በኋላ ስነ-ስርዓቱ ስነስርዓቱ በጽርሃ ማርያም ገብርኤል ቤተ ክርስቲያን ተከናውኗል። ሙሉጌታ ጌታ አጽባ ነው ዘገባውን የላከልን። በስነ ስርአቱ የትግራይ ክልል ከፍተኛ አመራሮች፣ የጀኔራሎቹ የትግል ጓዶች ና ቤተሰብ፣ የመከላከያ ስራ ተወካዮች፣ የአባገዳ ና ሃይማኖት መሪዎች ተገኝተዋል። እንዲሁም ከሀገረ ሱዳን ገዳሪፍ ግዛት የመከላከያና የአስተዳደር ተወካዮች ተገኝተዋል። ለጀኔራሎቹ ክብር ሲባልም አስራ ሰባት ጊዜ መድፍ ተተኩሷል። በቀብር ስነስርአቱ የሽኝት መርሃ ግብር ገዳይና ከገዳይ ጀርባ ያሉ አካላት በሕግ ይዳኙ የሚል መፈክሮች እየተደመጡ ነበር። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትላቸው አቶ ደመቀ መኮንን የሚያውግዝ ቃላት ከወጣቶች በብዛት ተሰምቷል። በስነ ስርዓቱ መልዕክት ያስተላለፉት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የተሰማቸው ጥልቅ ሀዘን ገልጸው መጽናናትን ተመኝተዋል። በተመሳሳይ በአማራ ክልል አመራሮች የተፈጸመውን ግድያ ማዘናቸውን ገልጸው መጽናናት ተመኝተዋል። ከሰላሳ አንድ ዓመታት በአሰቃቂ ከሰላሳ አንድ ከሰላሳ አንድ ዓመታት በፊት በአሰቃቂ ሁኔታ በሐውዜን የተፈጸመውን የአውሮፕላን ድብደባ በሚዘከርበት ቀን አመሻሽ ላይ ይህንን ድርጊት ተፈጽሟል። ለዚህም መላ ኢትዮጵያ ህዝብ አውግዞታል ብለዋል። ዶክተር ደብረጽዮን ከአርባ አመት በላይ ለህዝብ ሲያገለግሉ የነበሩ አመራሮች ናቸው በጸረ ህዝብና ጸረ ህገ መንግስት ኃይሎች የተገደሉት ብለዋል። በዚህ ተግባርም ህዝብ የሰላም ከማስከበር ሂደቱ እና ልማቱን ከማሳለጥ አያስቀረውም ብለዋል። እንደ ትግራይ በፍልሃሊ ሕሪ ምንበር ኣይርዕድን ኣይምደቀምን ኣይስኮንን በኢትዮጵያ ዲሞክራሲ ለማስፋት ተብሎ ታስረው የነበሩ ህግን ጭምር ተጥሶ ተፈተዋል ያሉት ዶክተር ደብረጽዮን ነገር ግን የፅንፍሞች መፈንጫ ኢትዮጵያ የግርግርና የግድያ ሀገር ሆናለች ብለዋል። የፖለቲካ አሰላለፍን ተዘባርቋል። በዚህም በየዕለቱ የችግሩን ገፈት ቀማሽ እየሆነን በማለት ተናግሯል። በአሁኑ ጊዜም ውሳኔ የሚያስፈልግበት ጊዜ ደርሰናል በማለት ገልጸዋል። ሌሎች የኢትዮጵያ ህዝቦችን ተባብረን ለነዚህ ጽንፈኛ ኃይሎች የሚገባቸው ቦታ ላይ ልናስቀምጣቸው ይገባል ብለዋል። በዚህ ግድያ በቀጥታ ይሁን በተዘዋዋሪ የተሳተፉ አካላት የፌዴራል መንግስት አጣርቶ ወደ ህግ ሊያቀርብ ይገባል በማለትም ተናግረዋል። የጀኔራል ሰዓረ መኮንን እህት ወይዘሪት ማዕርነት ይርጋ ጀኔራል ሰዓረ ጊዜ ኑሯቸው በቤት ውስጥ ሲቀመጡ ቀንደዋቂ ተጫዋች ነበሩ ያለች ሲሆን የትግራይ ህዝብ ትዕግስት ያጠንክር፣ በተጨማሪም ኢትዮጵያውያን አንድነታችን እናጠንክር በማለት ተናግራለች። የሜጀር ጀነራል ገዛኤ አበራ ልጅ ሰበሮም በበኩሉ አባቱ ለመስዋዕትነት ገና በለጋ እድሜው ለህዝብ ሲል መውጣቱ ገልጿል። አሁን ደግሞ ወጣቱ ትውልድ ሰማዕታት ያለፉበት ዓላማ እናሳካው በማለት ይጠይቀዋል። የህይወት ታሪካቸው እንደሚያስረዳው ጀነራል ሰዓረ መኮንን በ1954 ዓ ም በትግራይ ክልል አስገደ ጽምብላ ወረዳ እንዳባጉና ከተማ ተወልደው ማደጋቸው ነው። በህወሀት ትግል ውስጥም ከፈራሳጋይነት እስከ ከፍተኛ ወታደራዊ አመራርነት ደርሰዋል። ህገ መንግስት ከወጣ በኋላም ከኮሮኒነት ማዕረግ ጀምሮ እስከ ጀኔራልነት ደርሰው የመከላከያ ሰራዊት ኢታማጆር ሹም በመሆን እየሰሩ በነበሩበት ጊዜ ነው ህይወታቸውን ያለፈው። ጀኔራል ሰዓረ ባለትዳርና የሁለት ልጆች አባት ነበሩ። ሜጀር ጀኔራል ገዛኤ አበራ ደግሞ በ1953 አመተ ምህረት በትግራይ ክልል አክሱም ተወልደው በከተማው አድገው በህወሀት የትግል ጊዜም በተለይ ደግሞ በማህበራዊ ኢኮኖሚያዊ እንቅስቃሴ የሚያስተባብሩ ነበሩ። ህገ መንግስት ከወጣ በኋላም በመከላከያ ሰራዊት ውስጥ የመከላከያ ሎጂስቲክስ ሲመሩ ቆይተው ጥሮታ እስከወጡበት ሁለት ሺ አምስት ዓመተ ምህረት ሰርተዋል። ሜጀር ጀነራል ገዛ ያበራ የአምስት ልጆች አባት ነበሩ። ለአሜሪካ ድምፅ ሙጌታ አጽቡሃ መቀለም። ሙልጌታ፣ እናመሰግናለን። ወደ ባህር ዳር ይሆናል አሁን የምናመራው በቅዳሜው የመፈንቅለ መንግስት ሙከራ የተገደሉት የአማራ ክልላዊ መንግስት ፕሬዚደንት የዶክተር አምባቸው መኮንን፣ የክልሉ ጠቅላይ አቃቤ ሕግ የአቶ ምግባሩ ከበደ እና የፕሬዝደንቱ አማካሪ የአቶ እዘዝ ዋሴ የቀብር ስነ ስርአት ዛሬ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተከናውኗል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ቀዳማዊ ትእመቤት ዝናሽ ታያቸው የኢትዮጵያ ልዩ ልዩ ክልሎች ተወካዮች የሟቾች ቤተሰቦችና የባህር ዳር ከተማ ነዋሪዎች በቀብሩ ስነ ስርዓት ላይ ተገኝተዋል። ሰሞኑን ህይወታቸው ያለፈው የአማራ ክልል መሪዎች በአካባቢያቸው ሳይወሰኑ ለኢትዮጵያ አንድነትና ለህዝቦቿ ጥቅም እድሜያቸውን ሙሉ የሰጡ አሁን እየተካሄደ ላለውም ለውጥ ዋነኛ ሞተሮች ነበሩ ሲሉ በቀብር ስነስርዓታቸው ላይ የተገኙ ጓዶቻቸው ገልጠዋቸዋል። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብርጋዴር ጄኔራል አሳምነው ጽጌም የቀብር ስነ ስርዓት በዛሬው ቀን በትውልድ ስፍራቸው በላሊበላ መፈጸሙን አስቴር ምስጋናው ጨምራ ዘግባለች። እነሆ ዛሬ በባህር ዳር ዓለም አቀፍ ስቴዲየም ለሶስቱ የክልሉ መሪዎች በተካሄደው የሽኝት ስነ ስርዓት ላይ ምንም እንኳን ካለው የጸጥታ ስጋት አንጻር የተፈቀደላቸው ሐዘንተኞች ብቻ በስቴዲየሙ ቢገኙም በተገኙት ሰዎች ፊት ላይ ግን ትልቅ የሀዘን ስሜት፣ ቁጭትና ግራ መጋባት ነው የተነበበው። በተለይ በዶክተር አምባቸው ልጅ በመሀዛ አምባቸው የቀረበው ንግግር ብዙዎችን እንባ በእንባ ያራጭ ኢትዮጵያዊነትንም የሰበከ ነበር። ሰማዩት ደሙን ብታዩት ኢትዮጵያ ብቻ ናት፣ ባንዲራ ናት፣ ደሙ ባንዲራ ናት። ኢትዮጵያና ፈሰሷት፣ ኢትዮጵያና ፈሰሷት፣ ፈሰሷት፣ ፈሰሷት፣ ኢትዮጵያና ፈሰሷት። እንኳን እንኳን እሱ ደግሞ እኛ ውስጥ ያለውን ሕዝብ ያቋል ልጆቹን እንኳን ትቶ ነው የመጣው። አሲድ፣ አሲድ ሰው ይቅርብ። ይሄ ሞቀ ሞቀ ቤት፣ ይሄ ደመቀ ቤት፣ ይሄ ሁልጊዜ ፋሲካ የሆነ ቤት እንትታ አሲድ ቤታችን የገበሬ ቤት ነው። የገበሬ ቤት ነው። ቤታችን የገበሬ ቤት ነው። ህዝቡ ሁሉም ቢመጣበት ሁሉም ዘመዳችን ነው፣ ሁሉ ወዳጃችን ነው። እኔ ኢትዮጵያዊ ነኝ። አባቴ ደም ኢትዮጵያዊ ነው። የእኔ ደም ኢትዮጵያዊ ነው። ደሜን ብታዩት አረንጓዴ፣ ቢጫ ቀይ ነው። ኢትዮጵያዊ ነን እኛ። እኔ የጀግና ልጅ ነኝ አላፍርም። ሜት ሚጄ ኖራለሁ። ስማቸው ብቻ ይበቃኛል። በሽኝት ስነስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን እምባ እየተናነቃቸው ያስተላለፉት መልእክት ዛሬ እጅግ በሪ በሆነ የሐዘን ማለት ልጅነታቸውን ሳይጨርሱ ለህዝብ አገልግሎት ህይወታቸውን ማህበራዊ መስተጋብራቸውን የሰጡ ለለውጡ ከባድ ዋጋ ከፍለው ለብዙዎች ነጻነትን ካወጁና ለመጪው ዘመን ብርቱ ክንድ ሆነው በተሰለፉ የለውጥ ዘዋሪዎች ላይ እንዲህ አይነት መርዶ እጅግ ከባድ ነው። ከሰዓታት በፊት ከሶስቱም ጋር በተከታታይ ስለ መጪው ስራዎቻችን፣ እኔ በሄድኩበት ጉዞ ልሰራቸው ስለሚገቡ ጉዳዮች ምክር ሀሳቦቻችንን በስልክ ተወያይተን ነበር ሰው ባሰበው አይውልምና ያልተጠበቀው ሆነ። ታዲያ ያገሬ ሰው ይሄን ምን ይሉታል ከተባለ እጅግ አሳዛኝ ትራጂክ፣ ጨካኝነት የተሞላበት ድርጊት ነው። ቁርጥ ቀን ጀግኖቻችንን ማጣት ፈተናና ጭጠት ነው። የተፈጸመው ድርጊትን የህዝባችንን ታሪክ የማይመጥን ነው። የመጠፋፋት ታሪክን ወደኋላ የሚመልስ ስለሆነ ሁሉም ሊያግዘው ይገባል ነው ያሉት። አቶ ደመቀ አያይዞ የህግ የበላይነትን ለማስከበር መንግስት በሚያደርገው ርብርብ ህዝቡ ሊተባበር ይገባል ብለዋል። ዋነኛ ስራችን የህግ የበላይነትን በማስከበር ሰላምን መገንባትና የኢኮኖሚ ማነቆችን በመፍታት ልማታችንን ማፋጠን ነው። በዚህ ዘመን እነዚህን ወሳኝ ሥራዎችና ሌሎች አጀንዳዎችን ለመፈጸም ብዙ ዕድሎች እያሉ በተግባር ከድሎቹና ከበጎ መንገድ እየራቅን የችግራችንን ዕድሜ እያራዘምን እንገኛለን። ከዚህ አዙሪት ለመውጣት ከስሜታዊነት ከጀብተኝነት፣ ከግለኝነትና ራስን ብቻ ከማዳመጥ ወጥተን ወደ ከፍታ የሚወስዱን ጥበቦች መከተል ማለትም ምክንያታዊነትን፣ በሌላው ጫማ ላይ ሆኖ ማሰብን፣ ህግና ስርዓት ማክበርን አርቆ ተመልካችነትን መላበስ ይኖርብናል። የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን፣ የክልል ጠቅላይ አቃቢ አቶ ምግባሩ ከበደ ና የርዕሰ መስተዳደሩ አደረጃጀት ዘርፍ አማካሪ አቶ እህዝዋሴ ስርዓተ ቀብር በባህር ዳር ከተማ በአባይ ማዶ ቅዱስ ገብርኤል ቤተ ክርስቲያን የኦሮሚያ፣ የደቡብ፣ የአፋር፣ የሶማሌ የቤንሻንጉል ክልል ፕሬዚዳንት የቤንሻንጉል ክልል ፕሬዚዳንቶች ና የአዲስ አበባ ና የድሬዳዋ አስተዳደር ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እና የሟች ቤተሰቦች በተገኙበት ዛሬ ከሰዓት በኋላ ተፈጽሟል። ከዚሁ ጋር በተያያዘ የብርጋዴል ጄኔራል አሳምነው ጽጌ ሥርዓተ ቀብር ዛሬ ስምንት ሰዓት ተኩል አካባቢ በላሊበላ ቤተ ጊዮርጊስ ቤተ ክርስቲያን ተፈጽሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ቀጣዩም ዘገባችን እዛው ኢትዮጵያ በተለይም ካለፈው ቅዳሜ ሁኔታ ጋር እየተያያዘ ይሆናል። ቅዳሜ ሰኔ 15 ምሽት በባህር ዳርና በአዲስ አበባ በከፍተኛ የመንግሥት ባለሥልጣናትና የጦር መኮንኖች ላይ ግድያ ከተፈጸመ በኋላ መንግሥት የመፈንቅለ መንግሥት ሙከራ እንደተካሄደ መግለጹ ይታወቃል። መግለጫው በተሰጠበት በጠቅላይ ሚኒስትር ጽሕፈት ቤት ግቢ መኖሪያ ቤት የተገኙ ሁለት ጋዜጠኞች በዕለቱ የነበረን ሁኔታ ለአሜሪካ ድምፅ አጋርተዋል። ሲሆን ግርማ ነች ዝርዝሩን የያዘችው አቶ ሰጠኝ እንግዳው የአማራ ብዙሀን መገናኛ ድርጅት የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ ነው። የአማራ መገናኛ ብዙሀን ጋዜጠኛም ነው። አዲስ አበባ አራት ኪሎ አካባቢ የሚገኘው የተደራጀው የአማራ መገናኛ ብዙሀን ድርጅትም ይመራል። ቅዳሜ ምሽት ሰኔ 15 ቀን በጠቅላይ ሚኒስትር አብይ አህመድ መኖሪያ ቤት ውስጥ ስለነበረው ቃለ ምልልስ አጋርቶናል። ወደ አምስት ሰዓት አካባቢ ነው አቶ ንጉሱ ለእኔ የደወለልኝ። እዚ አዲስ አበባ ከደወለልኝ በኋላ በቴሌቪዥንና እኛ በቦታው እንድንደርስ ነበር የተነገረን። በሰዓቱ በጣም የመሸ ሰዓት ስለነበረ አብሮኝ የነበረው ጋዜጠኛ ጋሻው አንድ ሰፈር ስለነበረም ያለን አማራጭ ላዳ ከከራይተን ወደ አራት ኪሎ ቢሮችን መምጣት ነው። የዚህ አራት ኪሎ ከመጣን በኋላ ከር ወደ ጠቅላይ ሚኒስትር ጽህፈት ቤት ነው የገባ ነው። እሳቸው በአጋጣሚ ቤታቸው ውስጥ ነው የነበሩት ጠቅላይ ሚኒስትሩ። ስለዚህ እኛ ቤታቸው ውስጥ ገባን። በወቅቱ ሰዓቱ በጣም የመሸ ስለሆነ ኢቢሲ መድረስ አልቻሉም። ስለዚህ መጀመሪያ የተገኘ ነው እኛ ነን። ስለዚህ ባለሙያም ስላልነበረም እንደ ካሜራማኑ እኔ ነኝ የቀረብኳቸው። ዛሻው ታዝተኛ ሆኖ እሱ ነው ፊት ለፊት ሲጠይቃቸው የነበረው። ያው አንድ ጊዜ ነው መልእክታቸውን ያስተላለፉት። እንግዲህ ልክ ስንወታ የኢትዮጵያ ቴሌቪዥን ጋዜጠኞች እዚህ በር ላይ ነበሩ። ስለዚህ በወቅቱ ባህር ዳርም አዲስ አበባም ኢንተርኔት ስለተቋረጠ ወደኛ ወደ አማራ ቴሌቪዥን ማስተላለፍ ስለማንችል ያለነው አማራጭ ከኢትዮጵያ ቴሌቪዥን ጋዜጠኞች ጋር አብረን ወደ ኢትዮጵያ ቴሌቪዥን ሄድን። ወደ ስድስት ሰዓት አካባቢ ነው የደረስነው። አስር ጉዳለ ስድስት ያው ሰዓቱ ወደዛ አካባቢ ላልፈን ያው በዛ ሰዓት አጋጣሚ ለፋና ለአቶ ብሮክ ኔ ደወልኩላቸው፣ ለዋልታም ደወልኩላቸው። ሊንክ አድርጋችሁ የጠቅላይ ሚኒስትሩ መግለጫ ስላለ እሱ መንገድ ብናስተላልፈው የሚል መልእክት ለነሱም እዛ ኢትዮጵያ ቴሌቪዥን ውስጥ እዛ ሰዓት ነው ነው ያስተላለፍ ነው። ግድኛንን ቦታው ላይ ነበር ነው ከአራት ኪሎ ከኛ ቢሮ የእሳቸው ቢሮ ቅርብ ስለነበረው ቀድመን ደረስን። እኛ ቀርተን የኢትዮጵያ ቴሌቪዥን እንዲተላለፍ ያደረግ ነው ምኛ። ከአቶ ሰጠኝ ጋር አብሮ የነበረው የአማራ መገናኛ ብዙኃን ጋዜጠኛ ጋሻው ፋንታሁን በበኩሉ ከባልደረባው ጋር በምሽቱ ስላከናወኑት ስራ ይናገራል። በወቅቱ የሆነው ነገር ምንድን ነው? የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላም የተወሰኑ ሚዲያዎች ተጠርቶ ነበር፣ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ ለአማራ ቴሌቪዥን ቋሚ የሆነው ጠቅላይ ሚኒስትር ጽሕፈት ቤት የሚዘግቡ ተቋማት አሉና በወቅቱ የተፈጠረውን ነገር አስመልክቶ ጠቅላይ ሚኒስትሩ መግለጫ ይሰጣሉ የሚል መልእክት አስተላለፉ። እሱን መልእክት መነሻ አድርገን ነው እንግዲህ እኛ በቀጥታ ወደ ቦታው ይሄድ ነው እና ጠቅላይ ሚኒስትር ጽህፈት ቤት ነበረ መግለጫው የሚሰጠው እና አምስት ሰዓት አካባቢ ነው እርሳቸው ጋር የደረስነው እና የተወሰነ ደቂቃ፣ ግማሽ ሰዓት እንዲሁም ከዛም በላይ የሚሆን ሌሎች ሚዲያዎችን ለመጠበቅ ሞክረናል። ምሽትም ስለነበረ በዛ ሰዓት እንግዲህ አብዛኛው ተቋም ሰራተኛው የተለያየ ቦታ ላይ ነው ያለው እና እንዲሁ በቀላሉ መሰብሰብ አይቻልም። የአዲስ አበባን ጉዳይ ታውቂዋለሽ እና የተለያየ ቦታ ስለሚኖር ማለት ነው ካሜራማኑ፣ ፌሩ እንዲሁም ሌሎችም ስለማይኖሩ እያጋጣሚ ነው አንድ ሰፈር ነበር እና ይህን በኋላም ቀጥታ እርሳቸው መግለጫ አልሰጡም። ሌሎች ሚዲያዎች ለመጠበቅ ሞከራል። ከአርባ ደቂቃ እስከ ሀምሳ ደቂቃ የሚደርስ አካባቢ ሌሎችን ጠብቀናል። ማንም የመጣ የለም። ፋይናሊ ምንድን ነው የተነጋገርነው እና መግለጫውን ወስደን ለሁሉም ሚዲያዎች አፕሬስ ማድረግ ነበር። አቶ ሰጠኝ የጠቅላይ ሚኒስትር አብይ አህመድን መግለጫ ጨርሰው ከወጡ በኋላ በመላ ሀገሪቱ የኢንተርኔት መቋረጥ ስለነበረ እንዴት እንዳስተላለፉት ይናገራል። ኤዲተሩ ነው የነበረው። ሀብታሙ ድረስ ነው የነበረው አብሮን፣ እዛ ደርሶ ነበረ። ኤዲተር ነው እሱ። ጠቅላይ ሚኒስትር በር ላይ ነው የጠበቀን ልክ ስንወጣ ምን እናድርጋለን? እኛም መጀመሪያውንም ስንገባ ኢንተርኔት ተቋርጦ ስለነበር ወደ ባህር ዳር መላክ አንችልም። እኛ ያው በኢንተርኔት ስለሆነ ከባህር ካዲስ አበባ ወደ ባህር ዳር መረጃ ምንላላቀው። ስለዚህ ትልቁ አማራጭ በዛው ሰዓት የአማራ ቴሌቪዥንም ሊንክ ያደረጋል ከቴሌቪዥን መድረሳችን ሁሉንም ሊንክ እንዲደረግ አማራጭ ስለነበረ እንዲተላለፍ አደረግ። ያው መልእክቱ የጋራ ስለሆነ ኢዲሽ በመሄዳችን ሁሉም ቴሌቪዥን እንዲያገኘው ይደረግ። ከጠቅላይ ሚኒስትር ጽሕፈት ቤት ባገኘነው መረጃ መሰረትም ጥሪው የተላለፈው ለኢትዮጵያ ብሮድካስቲንግ ጭምር ነበር። ነገር ግን የጋዜጠኛው መኖሪያ ቤት አየር ጤና በመሆኑና በተፈለገው ሰዓት ሊደርስ ባለመቻሉ ጠቅላይ ሚኒስትር አብይ በቦታው ለተገኙት የአማራ መገናኛ ብዙኃን ጋዜጠኞች መግለጫውን ሊሰጡ ችለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ኢንተርናሽናል ክራይሲስ ግሮፕ ዓለም አቀፍ ቀውስ አስወጋጅ ቡድን ትናንት ስለ ኢትዮጵያ የወቅቱ ፖለቲካ ሁኔታ ባወጣው አጭር መግለጫ የአምስት ከፍተኛ የአገሪቱ ባለስልጣናት መገደል ኢትዮጵያ ያለችበትን የፖለቲካ ቀውስ አሳይተዋል ብሏል። የባለሥልጣናቱን ግድያ እጅግ አስደንጋጭ ሲል የገለጠው ክራይሲስ ግሮፕ በማናቸውም የፖለቲካ ጎራ ያሉ ተፎካካሪዎች ከጠብጫሪ ንግግር እንዲቆጠቡም መክሯል። መንግሥት ደግሞ በሌላ በኩል ይህ ድንገተኛ አደጋ የተወው ቁስል እንዲጠግ ጥልቅና አደገኛ ልዩነቶች እንዳይፈጠሩም በፍጥነት እርምጃ እንዲወስድ አሳስበዋል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የግል ይዞታ የሆነ የስለላ ኢንዱስትሪ እያደገ መሄድና ግለሰቦችን በዲጂታል የስለላ ቴክኖሎጂ ኢላማ ማድረግ የመናገር ነጻነትን እየሸረሸረ ከመሆኑም በላይ ግለሰቦችን አደጋ ላይ እየጣለ ነው ሲሉ አንድ የተባበሩት መንግስታት ድርጅት መርማሪ ያስገነዘቡ። በመንግስታቱ ድርጅት ያስተሳሰብና የመናገር ነጻነትን ጉዳይ የሚከታተሉ ልዩ ወኪል ዴቪድ ኬይ ያዘጋጁትን ዘገባ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ዛሬ ማቅረባቸውን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ የሰብአዊ መብት ምክር ቤቱ ጽፈት ቤት ዘግባለች። አዳነች ብሳዬ ታቀርባለች። የተባበሩት መንግስታት ድርጅት መርማሪ ዴቪድ ኬይ የሚቃወሙት ሁሉንም አይነት የስለላ እንቅስቃሴን አይደለም። መንግስታት የወንጀልንና የአሸባሪዎችን ተግባሮች ለመከታተል የስለላ ቴክኖሎጂ የመጠቀማቸው ጉዳይ ተገቢና ወሳኝ ሊሆን ይችላል ብለዋል። መንግስታት የዜጎቻቸውን ደህንነት ለመጠበቅ የስለላ ቴክኖሎጂ ለመጠቀም መቻል እንዳለባቸውም ገልጸዋል። ነገር ግን የግል ዲጂታል የስለላ ቴክኖሎጂን ለጭቆና ተግባር ለሚያውሉ መንግስታት ማስተላለፉ አሳሳቢ ነው ይላሉ። We are witnessing a surveillance free for all in which states and industries አሁን የምናየው ሁሉም ሰው የስለላ መሳሪያን ሊጠቀም የሚችልበት ሁኔታ መኖሩን ነው። መንግስታትና ኢንዱስትሪዎች በዓለም ዙሪያ ባሉት ግለሰቦች ላይ ጉዳት ሊያደርሱ የሚችሉ ቴክኖሎጂዎችን በማስፋፋት ተግባር እየተባበሩ ነው። የስለላ ቴክኖሎጂው ብዙውን ጊዜ የሚስፋፋው ድንበሮችን ተሻግሮ ሲሆን ጋዜጠኞችን፣ ተሟጋቾችን፣ ተቃዋሚዎችን፣ ጠበቆችን የመሳሰሉ እንዲሁም ሌሎች ለዲሞክራሲ ሕይወት ወሳኝ የሆኑ ግለሰቦችንና ድርጅቶችን የሚጎዱ ናቸው። ከያ ባቀረቡት ዘገባ ብዙ ምሳሌዎችን ጠቅሰዋል። በአንድ ሁኔታ የኢትዮጵያ መንግስት እዚህ አሜሪካ በሚኖር ትውልደ ኢትዮጵያ የሆነ ሰው ላይ ስለላ አካሄደ ተባለ። የሰውየውን ኮምፒውተር በከለ የተባለው መሳሪያ የሚመረተው በጀርመንና በብሪታንያ ኩባንያ ነው። የስለላው ፕሮግራም የሰውየውን ኢሜይሎችን፣ የኢንተርኔት ቪዲዮ ጥሪዎችንና መጻፊያ ፊደሎችን ሁሉ ቀርጿል። በሌላ ምሳሌ ደግሞ ከየት ተአማኒ ያሏቸው ዘገባዎች በገለጹት መሰረት የቻይና መንግስት ውህዳኑን እጉሮች በገጽታቸው ለይቶ ለመከታተል ሲል በፊት መልክ ለይቶ ለማወቅ የሚያስችል ቴክኖሎጂንና የስለላ ካሜራዎችን ይጠቀማል። የቻይና መንግስት የውህዳኑን ውጉሮች መውጫና መግቢያ እንደሚከታተል ተዘግቧል። እንዲህ አይነቶቹ የስለላ ቴክኖሎጂዎች በዓለም ደረጃ መረን በለቀቀ መልኩ እየተስፋፉ ናቸው ይላሉ የተባበት መንግስታቱ መርማሪ። የግል ይዞታ የሆነው የስለላ ኢንዱስትሪ የሚሰራው በድብቅ እንደሆነ ቴክኖሎጂዎችን የሚያዳብረውና ለገበያ የሚያቀርበውም ከፍተኛ በሆነ ምስጢራዊ አሰራር መሆኑን መርማሪው ጠቁመዋል። የንግዱ ዓላማም የትርፍ ጥማት ነው ሲሉ አክለዋል። አያይዘውም ካዬ መንግስታት ኢላማ ላይ የሚያነጣጥሩ የስለላ ቴክኖሎጂዎች ሽግግርን ካልተቆጣጠሩ በስተቀር ህገወጥና አደገኛ የሆነው የስለላ ቴክኖሎጂ ንግድ ይስፋፋል ሲሉ አስጠንቅቀዋል። ዲጂታል ስለላ በተለይም ህጋዊ ገደብና ቁጥጥር በሌለበት ሁኔታ ሲካሄድ፣ መገዛቱ ሳይገለጽ በምስጢራዊ ህጎችና ፖሊሲዎች በኩል ሲሰራበት በመናገር ነፃነት ላይ አደጋ ይጥላል። ዴቪድ ካዬ የግል ስለላ ኢንዱስትሪ መሣሪያዎችን በዓለም ዙሪያ መሸጥ፣ ማስተላለፍና መጠቀም አሁኑኑ እንዲታገድ ጥሪ አቅርበዋል። ይህም ሲሉ መላ የስለላ መረጃዎች በቋሚ ደረጃ እንዲወገዱ ማለታቸው እንዳልሆነ ሲያስረዱ ዲጂታል የስለላ መሳሪያዎች ለገበያ ከመቅረባቸው በፊት ጥቅም ላይ የሚውሉት በህጋዊ መንገድ መሆኑን ለማረጋገጥ ሲባል ሰብአዊ መብትን ለማስጠበቅ የሚያስችል ጥብቅ ህግ መኖር አለበት ብለዋል። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። የረቡዕ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ እንጋብዛለን። ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ከማለፋችን በፊት አንድ ማስታወሻ እናቀርባለን። መልካም ዜና ለአድማጮቻችን፣ በአዲስ አበባና በአካባቢው ለምትኖሩ አዲስ የኤፍኤም ሬዲዮ ስርጭት እናበስራችኋለን ከፊታችን እሁድ ሰኔ 24 2011 ዓ ም አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ ዘጠና አራት ነጥብ ሶስት ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማሳወቅ እንወዳለን በአጭር ሞገድና በናይል ሳት ከሚተላለፈው መደበኛ የቀጥታ ስርጭታችን በተጨማሪ መሆኑ ነው። አብራችሁን ቆዩ። ወደ ሁለተኛው አጋማሽ እንሻገር። ቅዳሜ ዕለት በባህር ዳርና በአዲስ አበባ በከፍተኛ የአገሪቱ ባለሥልጣናትና ዜጎች ላይ የደረሰው ትልቅ አደጋ ካጋጠመ በኋላ የተለያዩ ጥያቄዎች እዚህም እዚያም ይነሳሉ። ጥያቄዎቹን ያሰባሰበችው ጽዮን ግርማ በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያል ኃላፊ አቶ ንጉሱ ጥላሁንን ሰፋ አድርጋ ጠይቃለች። ክፍል አንድ ቀጥሎ ይቀርባል። አቶ ንጉሱ ጥላሁን መጨረሻም ስላገኘ ኖት ለቃለምልልስ በጣም እናመሰግናለን። ከትናንትና ጀምረን በአጠቃላይ የአማራ ክልል ባለስልጣናትንም የፌዴራል ፖሊስንም ለማግኘት ከፍተኛ ጥረት እያደረግን ነበር። እንግዲህ ዛሬ ተሳክቶልናል፣ እርስዎን አግኝተናል። እናመሰግናለን። አሁን የት ነው የሚገኙት? እኔ አሁን ባህር ዳር ነው ያለሁት። አሁን የባህር ዳር የሰላም የጸጥታና የደህንነት ሁኔታ እየተቆጣጠረ አመራር እየሰጠ የሚገኘው አካል ማን ነው? በአጠቃላይ የአማራ ክልልን ማለት ነው። አጠቃላይ አማራ ክልልን እየመራ እየተቆጣጠረና አቅጣጫ እየሰጠ ያለው በህገ መንግስቱ መሰረት በክልሉ ህገ መንግስትን ማለት ነው ምክትል ርዕሰ መስተዳድሩ ነው። ርዕሰ መስተዳድሩ በማይኖሩበት ጊዜ አውቶማቲካሊ ምክትል ርዕሰ መስተዳድሩ ተተክቶ ይሰራል። በዚህም መሰረት በባለፈው ሰሞን ይሄ ችግር እንደተከሰተ እንደገለጽ ነው ክቡራቶ ትላቅ አያሌው የክልሉን መንግስት በመምራት ላይ ነው ያለው። ይሄ ችግር ከተከሰተ በኋላ ፌዴራልና የመከላከያ ፖሊስ ወደ ቦታው መግባቱ ተገልጾ ነበረ። ስለዚህ የጸጥታውን አጠቃላይ ሰዎችን በቁጥጥር ስር የማዋል ሁኔታውን የመከታተል ፖሊስ የማሰማራቱን ስራ ማን ነው የሚሰራው? በዋናነት የሚሰራው አሁንም ክልሉ ነው፣ የክልሉ መንግስት ነው። በዋናነት የክልሉ የጸጥታ መዋቅር በግንባር ቀደምትነት የሚሰራው ሆኖ ከክልሉ ጸጥታ መዋቅር አቅም በላይ የሆኑ በሆኑ ጉዳዮች ክልሉ በሚጠይቅበት ጊዜ የፌዴራል መንግስቱ ድጋፍ እንደሚያደርግ ይታወቃል። በዚህ መሰረት የመከላከያ ሰራዊት እና የፌዴራል ፖሊስ እንደዚሁም የፌዴራል መንግስቱ የምርመራ እና የአጣሪ ቡድን ከዛም ባሻገር ደግሞ እኔንና መሰል አመራሮችን ከዚሁ ከክልሉ የነበር ድጋፍ ለማድረግ ክልሉን ይህንን ችግር ተባብሮና እና ተጋግዞ ለመሻገር በመደገፍ ላይ ነው ያለ ነው። በዋናነት ግን ክልሉን የሚመራው ቅድም እንዳልኩት የክልሉ መንግስት በምክትል ርዕሰ መስተዳድሩ በሚመራው አግባብ ነው። ይሄ አደጋ እንደደረሰ የፌዴራል ፖሊስ እና የመከላከያ ፖሊስ እንዲገባ ጥሪ ያደረገው እርዳታ ድጋፍ እንዲደረግ ጥሪ ያቀረበው አካል ማን ነው? እንግዲህ ምንድነው ጉዳዩ ርዕሰ መስተዳድሩም ምክትል ርዕሰ መስተዳድሩም ሌሎች አምስት አመራሮችም ባሉበት የመስተዳድር ምክር ቤት መሰብሰቢያ አዳራሽ አለ። ሰባቱ አመራሮች የክልሉ አስተባባሪ ኮሚቴ የሚባለው የክልሉን የዕለት ተዕለት ስራ በማስተባበር በመምራት በማቀናጀት በመገምገም አቅጣጫ በማስቀመጥ የሚመራው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ሁኔታዎችን አቅጣጫ የሚያስቀምጠው አስተባባሪ ኮሚቴ መስተዳድሩ የሚመራ ነው። ይሄ አስተባባሪ ኮሚቴ ይህን መደበኛ ስራውን እየሰራ ባለበት እና በልዩ ልዩ ክልላዊ አጀንዳዎች ላይ አጀንዳ ቀርጾ ውይይት እያደረገ ባለበት ነው ይሄ አደጋ የደረሰው እና ይሄ ከባድ መደናገጥ ፈጥሯል፣ ግርታም ፈጥሯል። በዚህ ሂደት ክልሉ አመራር ለፌዴራል መንግስቱ አመራሮች መረጃ እንዳደረሱ ንግግር በማድረግ የፌዴራል መንግስቱ የጸጥታ መዋቅር እንደገዛ ማድረጉን ጀምሯል ማለት ነው። እንደሚታወቀው በዚህ ቀጠና መከላከያ ሰራዊታችን የምዕራብ እዝ በዚህ ይገኛል፣ የሰሜን አየር ምድብ በዚህ ይገኛል፣ በዚህ አካባቢ ማለት ነው። የፌዴራል ፖሊስም እንደዚሁ በዚህ አቅጣጫ ይገኛል። ስለዚህ እነዚህ የመዋቅሩ አካላት የእዝ ሰንሰለት ስላላቸው ይሄ ጉዳይ የአማራ ክልል ብቻ ሳይሆን ሀገራዊ ችግርን የሚሰጥር በመሆኑ ያው እንደሚታወቀው የሀገሪቱን መከላከያ ሰራዊት ቁንጮውንም ጨምሮ ነው ጥቃት ያደረሰው ይሄ በመሆኑ ሀገራዊ እንድምታ ማለው በዚህም መሰረት ሁለቱም በዛ ፍጥነት በዛ ተነጋግረው የመከላከያ ሰራዊት፣ የፌዴራል ፖሊስ ድጋፍ ለማድረግ ገብተዋል ማለት ነው። በአጠቃላይ ምን ያህል ሰው ህይወት ነው የጠፋው? በክልሉ አመራሮቹን ጨምሮ እንግዲህ በአጠቃላይ አመራሮቹ ሶስቱ ተገድለዋል። በመጨረሻም የዚህ ድርጊት ጠንሳሽ ናቸው በሚል የተጠረጠሩት ጄኔራል አሳምነው ጽጌ አራት ሰው ማለት ነው ህይወታቸው አልፏል። ከዛ በተጨማሪ በአጠቃላይ በዚህ ጥቃት የስንት ሰው ህይወት አለፈ? በክልሉ እንደተገለጸው አሁን አንቺ የገለጸው ሽኑ ነው በውል የሚታወቅ ነው። ከዛ በተረፈ ጥቃት አድራሾችም ከላከሉ የነበሩ ወገኖች የአካል ጉዳትም የህይወት መጥፋትም የደረሰባቸው የጸጥታ መዋቅሩ በዝርዝር መረጃ ይዞ የሚሰጥበት አሁን እየተጠና ያለ ዜጎች፣ በተለይም የጸጥታ መዋቅሩ ላይ ያተኮሩ ጉዳቶች ደርሰዋል፣ በህይወትም በአካልም ማለት ነው አሁን ለጊዜው እኛ ህይወታቸው ያለፈውን ርዕሰ መስተዳድሩን እና አመራሮቹን በቤተሰቦቻቸው በድንጋጤ ነው ያሉት። ይሄ የክልሉ ህገ መንግስትና ፕሮቶኮል በሚፈቅደው መጠን ርዕሰ መስተዳድሩንና እነዚህ አመራሮች ለመሸኘት ዝግጅትና ርብርብ ነው የሚደረገው አንድ ሁለተኛ የክልሉን ጸጥታ ወደ ነበረበት ለመመለስ እና ይህንን ጉዳት ያደረሱ ወገኖችን በቁጥጥር ስር ለማዋል ርብርብ የሚደረግበት ጊዜ ላይ ነው ያለ ነው። ዋናው የትኩረት አቅጣጫ የህብረተሰቡን ሰላም ማረጋገጥ፣ ጥፋተኞችን እና ተጠርጣሪዎችን አድኖ መያዝ፣ ከዛም ባለፈ ደግሞ ህይወታቸው ያለፉትን አመራሮች አሸኛኘት ዝግጅት ማድረግ ነው። የጸጥታ መዋቅሩ እነዚህን እያደረገ የፖለቲካ አመራሩ ፖለቲካ አመራር እየሰጠ አስተዳደራዊ ስራዎችም እየተሰሩ ስለሆነ በእኛ ደረጃ እያንዳንዱም ዝርዝር የጉዳት ደረጃ አሁን በሁን ሁኔታ መግለጽ አይቻልም። ትላንትና የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ሰባት ሰው ሕይወት ማለፉን አንድ መቶ ሰባ ስምንት ደስ ሰው ደግሞ መታሰሩን ገልጸው ነበርና እሱ ቁጥር ላይ የሚጨምሩት ካለ አዲስ የተጣራ ቁጥር ብዬ ነው እንጂ ትላንትና ሆኑ ተጠቅሷል። በክልሉ ለጊዜው የክልሉን የሚመለከተውን የክልሉ ፖሊስ የሰ የፌዴራልን ጉዳይ የሚመለከተውን ያው በዛው ደረጃ የሚሰጠውን መረጃ እንይዛለን። በእኛ ሁኔታ አሁን በገለጽኩበት ምክንያት የተጣራውን እና ትክክለኛውን መረጃ ማድረስ አልቻልንም። ምክንያቱም የምንገኝበት ሁኔታ ይህን ስለማይፈቅድ ማለት ነው። ስለዚህ አዲስ አበባ የተፈጸመውን ግድያ ጨምሮ ሁለት ከፍተኛ ጄኔራሎች ማለትም የሀገሪቱ ጠቅላይ ኢታማዦር ሹም ጄኔራል ሰዓረ መኮንንና እንዲሁም ደግሞ በጡረታ ላይ ያሉት ሜጀር ጄኔራል ገዛይ አበራ ጨምሮ በአጠቃላይ አሁን እርስዎ በሚያረጋግጡት ስድስት ከፍተኛ አመራር ላይ የነበሩ ሰዎች ሕይወት አልፈዋል ማለት ነው። እንደው አቶ ንጉሱ ይሄ አደጋ ከደረሰ በኋላ በአንዳንድ ወገኖች አከራካሪ የነበረው ይህንን ጉዳይ መፈንቅለ መንግስት ነው ማለት ይቻላል ወይ የሚል ጥያቄ ተነስቶ ነበር። እና መጀመሪያ እርስዎ ኖት ይህን መግለጫ የሰጡት እና አንድ ክልልን በመያዝ ወይም አንድ ክልል አካባቢ ይህን ነገር በመፈጸም መፈንቅለ መንግስት ማለት ይቻላል ወይ የሚል ነገር ተነስቶ ነበር። ከምንድን ነው መፈንቅለ መንግስት ወደሚል ድምዳሜ የተደረሰው? እንደሚታወቀው ሀገራችን የፌዴራል አደረጃጀት የብሔራዊ ክልላዊ መንግስታት የራሳቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያላቸው የራሳቸው ህገ መንግስት ያላቸው እና ሉዓላዊነት ያላቸው ተቋማት ናቸው፣ አደረጃጀቶች ናቸው። እነዚህን አደረጃጀቶች የመቆጣጠር አለመቆጣጠር ጉዳይ የመንግስት መሆን አለመሆን ጉዳይ ለው ማለት ነው። በመጀመሪያ ደረጃ እንግዲህ የአሁኑ ሙከራ ርዕሰ መስተዳድሩን እና አመራሮቹን የሚገኙበትን የርዕሰ መስተዳድሩን ወይም የፕሬዚደንቱን ጽህፈት ቤት የተቆጣጠረ ከዛም ባሻገር ደግሞ ይህ የህግ የሚያስከብር እና የዜጎችን ደህንነት የሚጠብቀውን የፖሊስ ኮሚሽን እና አመራሮቹን እየተቆጣጠረ ከዛም ሌሎች ተቋማትን መሰል ተቋማትን ጥቃት ለመሰዘር የሞከረ ወደ ህብረተሰቡ መረጃ የሚደርስበትን የአማራ ብዙኃን መገናኛ ድርጅትን ለመቆጣጠርና የሚዲያውን አመራሮችም ለህብረተሰቡ መልእክት እንዲያስተላልፉ ትእዛዝ የሰጠ በአጠቃላይ ወደፊትም በግልጽ የጸጥታ መዋቅሩ የሚያጣራቸው ነገሮች ሲጣሩ ለህዝብ ይፋ እንደሚሆነው ሚዲያውን የተቆጣጠረ የርዕሰ መስተዳድሩን ወይም ፕረዚደንቱን የተቆጣጠረ የፖሊስን የጸጥታ መዋቅሩን የተቆጣጠረ ዜጎችን ለማገት የሞከረ እና አመራሮችን ላይ እርምጃ የወሰደ እንቅስቃሴ መፈንቅለ መንግስት ካልተባለ ምን ይባላል? እነዚህን ዋና ዋና ጉዳዮች በክልሉ ለማስወገድና ለመቆጣጠር ሞክሯል። ከዛም ባሻገር እንደገለጽኩት ከሚዲያው አካባቢ እርምጃ ወስደናል፣ ክልሉን ተቆጣጥረናል፣ ለህብረተሰቡ መረጃ አድርሱ፣ እኛም እናደርሳለን ብለው ትዕዛዝ ሰጥቷል። እነዚህ በአጠቃላይ ሲወሰዱ የክልሉን መንግስት በሀይል ለማስወገድ ታልሞና ተቀናጅቶ የተሰራ እንቅስቃሴ ነው፣ የተሄደበት እንቅስቃሴ ነው። ከዚህ ባሻገር ደግሞ አንቺም እንደገለጽችው ይህንን እንቅስቃሴ ሊያክሽ የሚችለው እና ድጋፍ ተጠይቆ እገዛ ሊያደርግ የሚችለው የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊቱን ኢታማዦር ሹም ጄኔራሉን ሳረ መኮንንን እንደዚሁ በአፋጣኝ ከዚሁ ጋራ በሰዓታት ልዩነት ውስጥ በተቀነባበር እና በተደራጀ ሁኔታ እርምጃ መውሰድ፣ ምልክቱ ምንድን ነው? ይሄ በአጠቃላይ ክልሉን ብቻ ሳይሆን አገሩን እና ህዝቡን ለአደጋ ለመጣል ያለመ እንቅስቃሴ ደግሞ በትክክልም አንደኛ በተግባራዊ እንቅስቃሴው፣ ሁለተኛ በተላለፉት መልእክቶች፣ ሶስተኛ ተወሰዱት እርምጃዎች ሲመዘን የአንድን ክልል ብሔራዊ ክልላዊ መንግስት ማለት ነው የማስወገድ በሀይል የማስወገድ እንቅስቃሴ በመሆኑ መሆኑን የተመለከተ ሰው ይሄንን መንግስትን የማስወገድ እንቅስቃሴ መፈንቅለ መንግስት ካለው ምን ይለዋል? ሌላ ትርጉም ሊሰጠው አይችልም። ምናልባት ጉዳዩ ላይ ተግባሩን ላይ ከተግባሩን ትርጉሙ መፈንቅለ መንግስት ነው አይደለም ብዙ አያጣላም። ነገር ግን ያ የክልሉን መንግስት የማስወገድ እንቅስቃሴ መሆኑ ላይ ማንም ሰው የተለየ አቋም ሊይዝ አይችልም። ቀሪው ትንታኔ ነው። ትንታኔ ችግር የለውም። አረዳድ ችግር የለውም። በእውነት ደረጃ ግን፣ በሀቅ ደረጃ ይሄ የተደረገ ስለሆነ እዚህ ሀቅ ላይ ወይም ፋክት ላይ መስማማት የግድ ነው የሆነ ስለሆነ ማለት ነው። ይህንን ፋክት ማመን አለማመን አንድ ነገር ሆኖ ግን ይሄንን ሊያሳምን የሚችል ሊያሳይ የሚችል በቂ መረጃ ስላለ ለህብረተሰቡ ለማንም ግልጽ እንደሚሆነው ለሚዲያውም ግልጽ የአሁኑ ምልክት አጥጋቢ ነው ካልተባለ እንኳን በቂ መረጃ ለህብረተሰቡ የሚቀርበ በመሆኑ እንዲህ ብሎ ለመበየን እንዲህ ብሎ ለመፈረጅ ከበቂ በላይ ማሳያ ነው ማለት ነው። አቶ ንጉስ ይሄ ነገር ከተከሰተ በኋላ የተለያዩ መግለጫዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በፌዴራልም በክልልም እንደዚህ አይነት አስተያየቶች ወጥተዋል እና እንደው በጣም ከተሰጡት መግለጫዎች አንደኛው በጣም በአንድ ሰዓት ውስጥ ወይም በጣም በአጭር ሰዓት በቁጥጥር ስር ውሏል የሚል ነበር እና ምን ያህል ሰዓት ነው የቆየው? ከዛ አስራ አንድ ሰዓት አካባቢ መሆኑን በባህር ዳር ከተማ የተፈጸመውን ሰምተናል። ከዛ በኋላ ደግሞ አዲስ አበባ ላይ እነ ጄኔራል ሰዓረ ስንት ሰዓት ላይ ነው ግድያው የተፈጸመባቸው? ይሄን ነገር እስቲ ግልጽ ያደርጉልን። እንደተባለው በባህር ዳር የተከሰተው ጉዳዩ የተፈጸመው አመሻሽ ላይ ነው። ከአስራ አንድ ሰዓት በኋላ ነው። ይሄ በአራት እና ሶስት አካባቢዎች ላይ አተኩሮ ጥቃት ለመሰንዘር የተደረገ እንቅስቃሴ ነው። የርዕሰ መስተዳደሩን ጽህፈት ቤት ወይም ደግሞ ፕሬዚደንቱን ጽህፈት ቤት፣ ፖሊስ ኮሚሽንን፣ እንደገና ደግሞ ጸጥታ መዋቅሩ አዛዥ ኮሚሽነርን ቤት ምናልባትም ይሄንን ጉዳይ ሊያከሹ ይችላሉ ተብለው የተገመቱ ኮሚሽነርን ቤት እና እሳቸው ቤት ውስጥ እንዳሉ በተኩስ ልውውጥ ራሳቸውን ያዳኑ ከዛም ባሻገር ደግሞ የእንግዶች ማረፊ ያለ አመራሮች የሚያርፉበት ለጊዜው ቤት ያላገኙ ቤት ያልተሰጣቸው መኖሪያ ቤት ያላገኙ አመራሮች የሚያርፉበት እንግዳ ማረፊ ያለ እነዚህን አራቱን ተቋማት በአንድ ጊዜ በተመሳሳይ ጊዜ ጥቃት በመሰንዘር ወታደራዊ ትእዛዝም ሲሰጥበት የነበሩ ቦታዎች ናቸው። ግድያዎቹ ከተፈጸሙ በኋላ ሙከራዎቹ ከተደረጉ በኋላ እገታም ከተደረገ በኋላ ወዲያውኑ ጉዳዩ አልተሳካም ማለት ነው። የመንግስት መዋቅሮች መቆጣጠር አልተቻለም ማለት ነው። ወዲያው ኃይሉ እየተፈረከረከ ሲሄድ ሽሽት ነው የተጀመረው። ከዛም በኋላ የክልሉ ልዩ ኃይል የክልሉ ፖሊስ፣ የክልሉ ጸጥታ መዋቅር ሕዝቡንና ክልሉን ከአደጋ የመታደግ ስራ ውስጥ ነው የገባው። በዚህ አጋጣሚ የክልሉ የጸጥታ መዋቅር የክልሉ ልዩ ኃይል ለከፈለው ዋጋ እና ክልሉንም ሀገርንም ለመታደግ ላደረገው ጥረት እውቅና መስጠት በጣም ተገቢ ነው። የዚህኛው ሁኔታ እየቀዘቀዘና የፌዴራል ፖሊስና መከላከያ ሰራዊታችንም ገብቶ ነገሮችን መቆጣጠር በሚችልበት ሁኔታ ውስጥ ቁመና ውስጥ በሚሆንበት ወቅት ይሄንን ትዕዛዝ ይሰጡ የነበሩትን ሜጀር ጄኔራል ሳዓረ መኮንንን እርምጃ ተወስዷል። ይሄ የጥቂት ሰዓታት ልዩነት ነው። እንግዲህ ወቅቱ እንደዚህ አይነት ጊዜያት በሚከሰቱበት ጊዜ እያንዳንዷን ነገር መዝግቦና መዝኖ ማየትስ ላይቻል ይችላል ጉዳዮቹ አስቸኳይ፣ አስደንጋጭ በሚሆኑበት ጊዜ። ነገር ግን እኔ ጉዳዩን በቅርበት ስከታተል እንደነበረ ሰው የማስታውሰው በሰዓታት ልዩነት ውስጥ የኛውን ዜና የኛውን ሁኔታ ለሕዝብ እየገለጽን ባለንበት ላይ የተወሰደው እርምጃ መጠቃት ዜና ደርሷል። ስለዚህ የተቀራረቡና የተቀነባበሩ ናቸው። የምነስበትም ምክንያት ይሄ ነው። የዝርዝር ግን ነገሮቹ ምን ያህል የተደራጁ ናቸው፣ በምን ያህል ሁኔታ ይናበቡ ነበር፣ እነማን ይመሯቸው ነበረ፣ እንዴት ሲገናኙ ነበር፣ የሚሉትን የጸጥታ መዋቅሩ ፖሊስም ምርመራውን ሲያጠናቅቅ ለህዝቡ የሚገልጸው ይሆናል ማለት ነው። አሁን እንደጠቀሱት የክልሉ የጸጥታ መዋቅርና የክልሉ ልዩ ኃይል ከፍተኛ እገዛን አድርጓል ብለዋል እና እርሳቸው የሚመሩት አይደለም ወይ የክልሉ የጸጥታ መዋቅር? እሳቸው የሚመሩት በቢሮ ኃላፊነት የክልሉ የሰላምና ደህንነት ቢሮ ኃላፊ ሆነው ተመድበዋል። ይሁን እንጂ ይህንን ኃላፊነታቸውን በመዘንጋት ቡድን አደራጅተዋል። ይሄ የተደራጀ ቡድን ነው ማሰስ የተንቀሳቀሰው። ስለዚህ እሳቸው ያንን ኃላፊነታቸውን ያንን ተልኳቸውን ያንን አደራቸውን ጥለዋል፣ ዘንግተዋል። ከዚህ በተቃራኒ ተንቀሳቅሰዋል። ይህንን እንቅስቃሴ ለማሳካት በሚሄዱበት ወቅት እሳቸው የሚመሩት አጠቃላይ ተቋም ቢሆንም እንኳን ይሄ ቡድን ነው ግድያውን የፈጸመው። ይሄ ቡድንና አጠቃላይ ክልል የጸጥታ መዋቅር አንድና ያው ተደርጎ አይወሰድም። በጸጥታ መዋቅር ውስጥ የነበረውን የተወሰነ ቡድን ለዚህ ዓላማ አሰማርተውታል እንጂ የጸጥታ መዋቅሩ እንዳለ ይህንን ተልእኮ ተቀብሎ ተንቀሳቅሷል ማለት አይደለም። ተሳልሟል እና በዚህም ምክንያት ነው በእሳቸውም ላይ ይሁን እሳቸው በመሩትና ባንቀሳቀሱት ኃይል ላይ እርምጃ እየወሰደ ከህብረተሰቡ ጋር እየማረከም በቁጥጥር ስር ያዋለው። አድማጮች፣ ቃለ ምልልሱ አልተቋጨም። ክፍል ሁለት በነገው ምሽት ይቀርባል። በተጨማሪም ሙሉውን በዌብሳይታችንና በፌስቡክ ገጻችን ማግኘት ትችላላችሁ። ወደሚቀጥለው ቅንብር እናልፋለን። የመድረክ ሊቀመንበርና የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና ሰሞኑን በአማራ ክልልና በአዲስ አበባ ስለተፈጸመው የባለስልጣናት ግድያና እንደምታው ላይ መልስ ሰጥተውናል። ዘጋቢያችን ሙክታር ጀማል ነው ያነጋገራቸው። ፕሮፌሰሩ መረራ ጉዲና ፖለቲካል ሳይንስ ምሁር እና የመድረክ ሊቀመንበር ይህን ቃለ ምዴት ለማድረግ ፍቃደኛ በመሆነው በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ። ለፕሮፌሰር ምድን አመሰግናለሁ። ፕሮፌሰር፣ በቅርብ ከአማራ ክልል የተነሳው ክልሉን መሪዎች ነፍስ ያሳጣው እና መፈንቅለ መንግስት ነው የተባለ ግጭት ፌዴራል ደረጃ ድረስ በመምጣት መከላከያ ሚኒስትር ኤታማዦር ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው እንዴት ነው የሚመለከቱ ተሰ እንግዲህ የኢትዮጵያ ፖለቲካ ማህል መንግስት እንደዚህ አይነት ሁኔታችን የሚፈጠሩት በሁለት ነገር ነው አንደኛው ህብረተሰቡ ውስጥ ባለው የፖለቲካ ሁኔታ ላይ ሰፊ ቅሬታ ይኖርና ይህን ሰፊ ቅሬታ ደግሞ ያንን ተቀብሎ በሀይል ለመፍታት የሚፈልግ ደግሞ ቡድን ቡድን ወይም በየፈት ሲጠቀም ወይም ሲመሄ የህብረተሰቡ ትኩሳት አለ። የፖለቲካ እኩልነት መጣጣት አችቤ ሊሆን ይችላል። ህብረተሰብ የሚወክሉ ህዝብ ተገፋ ብሎም ሊሆን ይችላል። በያ በኩል ደግሞ ይህንን ከዜጋ እስከ መቼ እንዲኛ ያለን መለወጥ አለብን፣ የህብረተሰብን ጥያቄ መፍታት አለብን ብሎ የሚያምን ግለሰብ ወይም ቡድን ትፈጠር ነው። ሁለቱ ሲገናኙ እንደዚህ ያለ ሙከራዎች ይደረጋሉ። ሁለት መቸሌ ናቸው እንዲያደረጉት መቸሌ ይሆናሉ የሚሉ ክስተቱን ራሱ የመጠራጠርና ሌላ አካል ነው ይህንን ክስተት የፈጸመው ብዙ መላእክቶች አሉ። ምን ያያል ነው መላምቶች ሊኖሩ ይችላሉ። ግን በዋናነት ይህ ፖለቲካ አይሆንም፣ ይህ ፖለቲካ በዚህ ይሆናል፣ ይህ ፖለቲካ የእኛም ብሎ በሚዲያም በምንም፣ ስለዚህ ብዙ መጠቃቀስ ውስጥ መግባት አልፈልግም። በየራሱ ይህ መንግስት ኢትዮጵያንም ሊያጠፋ ኢትዮጵያን ለአደጋ ሊያጋልጥ ብሎ በሚዲያ ላይ የሚናገሩ ሰዎች ነበሩ። ብዙ ጊዜ እነዚህ ክስተቶች ከዛ ጋር ሁኔታው ዝም ብሎ ከየትም አይመጡም። የተወሰነ የሕዝብ ሊሶት መኖር አለበት። የተወሰነ የሕዝብ ሊሶት ያንን ደግሞ መፍታት አለብን ብሎ የሚያምን ቡድን ወይም ግለሰብ መኖር አለበት። አለባዛ የግል ንትን ነው ፈረንጆች ለሆን አድ ብሎ አንድ ግለሰብ በጀብነት የሚሰራው ያው ባህር ጋርም የሆነ እንቅስቃሴዎች አሉ። ከማዕከላዊ መንግስትም የደረሰ እንቅስቃሴ አለ። ኤታማዦር ሹሙን የጨመረ ግድያ ተደርጓል። ስለዚህ ሰንሰለት አለ ማለት ነው። ከዛ ከአዲስ አበባ ድረስ ጠማ ያልሆነ አዳጋጋ ሊፈጠር ይችል ነበር። ምናልባት በጣም ወደ ሩዋንዳ ሊወስድ የሚችል ቅጽበት ሊፈጠር ይችል ነበር። አሁን የሚያነሱት አይነት ወይ ደግሞ በመሀል የሚመጣው በማህበረሰቡ ላይ ስጋት መጠረገር ወደ መረጋጋት ለመምጣት ህዝቡ ይጠበቃል መንግስት ምን ማድረግ ይኖርበት ብሎ በዋናነት መንግስት እና የሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ስትራቴጂ መከተል አንደኛ ስትራቴጂ ብሔራዊ መሬት የወረደ ብሔራዊ መግባባል አሁን አለ የምንለው ጠቅላይ ሚኒስትሩ ያነጋግረናል፣ መቻ በወርድ የሚሰበስባቸው ስብሰባዎች፣ አንዳንድ ሳይቶች እንተጋለን፣ አንዳንድ ህዝቦች እየተለውጥምላለን። ግን የሀገሪቱን ፖለቲካ አቅጣጫ ሲዘን ሮድማፕ ወይም ሁነተ ካርታ የሚባለው መሬት ያስቀምጠን ሁሉም የፖለቲካ ለውጭ በዚህ አቅጣጫ ይህን ሀገር በዚህ መንገድ ይለውጣለን ብለን ብሔራዊ ችልመት የሚባል ብሔራዊ መግባባት የሚባል መሬት ላይ የሚታይ ህዝቡም ተስፋ አድርጎ ተስፋ ዘምቆ የሚግብ የሚደግፈው ነገር መሬት ላይ አላገ። ይሄ ፖለቲካ መልስ ነው የሚፈልገ፣ ፖለቲካ መፍትሄ ነው ላይ ሁሉ ፌርጌ ሁሉ ፌርጌ የሚለው ሁሉ ፍትሀዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር እንግዲህ በዋናነት መንግስት ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲ ኃይሎት እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ በሆነ ብሔራዊ መግባባት ላይ የሚጨበጥ የሚጋበጥ መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰልቆ ተስፋ ሰልቆ ይህንን የሚደግፍበት ሁኔታ እንዲፈጠር መስራት አለባቸው። ሁለተኛው በየቦታ የሚነሱ ግጭቶች እንዳይ ነው ይበታ አካሉ ደግሞ ተመዳዳኝ የሆነ ይችላል እንግዲህ፣ እነሱም አንዳንድ እንደምናየው ተመጣጣኝ ያልሆነ እርምጃ የሚወስዱበት ምናልባት አንዱ ወግ ነው ሌላውን የሚገቡበት ሁኔታዎች ነበሩ። ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ኃይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ነው። ሚጠበቀው ምንድን ነው የሚያደርገው እዚ እንግዲህ በሚችለውን ያክል የተሻሉ ሀይሎች ናቸው መፍትሄ እና ችግር የተሻሉ ያስከብራሉ የሚላቸው ፖለቲካ ኃይሎችን በህጋዊና ሰላማዊ መንገድ ከጎኑ መቆም መጣን አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥቅምና ጠባብ ፍላጎቶች በየቦታው ሊዞሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን የማይሆን ምሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ልቃፋት ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማጥዝና ወደ ራሳቸው የመሳብ እንድምታው ይታያሉ ነው ብዙ ጊዜ የሚታማው ጊያገር ከፖለቲካ ፓርቲዎች ከድርጅቶች ምን የሚጠበቀው ይሄ መረጋጋት እና ጡዘቱን ለማውረድ ሳን አስፈላጊ የሆነ ፖለቲካ መሳሳብ የገመድ ጉተታ ጫፎችን ይዞ የፖለቲካውን አየር አየር በማይፈለግበት አቅጣጫ የማቻሉ ሁኔታ መቆም የሚችለው ለእኔ ብሔራዊ ዘራባት ብሔራዊ ስምምነት ላይ ሲደረግ ወደፊት የሀገር ይሄ የሚፈልገው እንደዚህ አይነት ለውት ነው። ሁሉ ወደ መሀል መንገድ መ

ስለዚህ መንግስትም የራሱ ቤት ስራ አካባቢ ያሌዎችም የራሳቸው ቤት ስራ ህዝቡም የራሱ ምስሩን ክሎት ካስከገባ ድረስ ሲታስም መስራት ከቻለ ሌሎች ሀገሮች በወጡበት መንገድ ከዚህ ቀውስ እንወጣለን። ፕሮፌሰር መረራ ጉዲና እና አድማጮችም በጣም ማንቀግ አመሰግናለሁ። አድማጮች ማጠቃለያ ዜና እናሰማለን። ባለፈው ቅዳሜ ከተሞከረው መፈንቅለ መንግስት ጋር በተያያዘ የተገደሉ ባለስልጣናት የቀብር ስነስርዓት ዛሬ ተፈጽሟል። የኢትዮጵያ ኤታ ማጆር ሹም የጀኔራል ሰአረ መኮንን እና በጡረታ ላይ የነበሩት የብሪጌዲር ጀኔራል ገዛ አበራ የቀብር ስነስርዓት መቀሌ ተፈጽሟል። የአማራ ክልል ፕሬዝዳንት የዶክተር አምባቸው መኮንን እንዲሁም የረዳቶቻቸው የቀብር ስነ ስርዓት ደግሞ ዛሬ ረቡዕ በባህር ዳር ቅዱስ ገብርኤል ቤተ ክርስቲያን ተፈጽሟል። በመፈንቅለ መንግስቱ ሙከራ የተጠረጠሩትና በፖሊስ የተገደሉት የብርጌዴር ጀኔራል አሳመነው ጽጌም የቀብረ ስነ ስርዓት ዛሬ በትውልድ ስፍራቸው ላሊበላ መፈጸሙን ከስፍራው የደረሰን ዜና አመልክቷል። ከከሸፈው የቅዳሜ ዕለት መፈንቅለ መንግስት ጋር በተያያዘ አያሌ ሰዎች መገደላቸውን የአማራ ክልላዊ መንግስት ቃል አቀባይ አስታወቁ። ይህ የቃል አቀባዩ መግለጫ በግጭቱ በርካታ ሰዎች መሞታቸውን ለመጀመሪያ ጊዜ ይፋ ያደረገ ኦፊሴላዊ መረጃ መሆኑ ታውቋል። ፖሊስ ሰሞኑን ተሞክ ክሯል ከተባለው መፈንቅለ መንግስት በኋላ በሽብርተኛነት ጠርጥሬያቸዋለሁ ያላቸውን ስድስት ሰዎች ዛሬ ፍርድ ቤት አቀረቡ። የ28 ቀናት የምርመራ ጊዜ እንዲሰጠውም ጠይቋል። የተጠርጣሮች ጠበቃ ነገሩን ቢቃውሙም ፍርድ ቤቱ ግን ተጨማሪ ጊዜ ከመስጠት ወይም ተጨማሪ የምርመራ ጊዜ ከመስጠት አልተቆጠብም። አመሰግናለሁ አዲሱ። እንግዲህ ለአድማጮቻችን ያለውን መልካም ዜና ደግሜ ላሰማና እንሰናበታለን። በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን ከፊታችን እሁድ ሰኔ 24 አንስቶ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስታወቅ እንወዳለን። በአሜሪካ ድምፅ በአጭር ሞገድና በናይል ሳት ከሚተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ መሆኑ ነው። የተከበራቸው አድማጮች፣ ለዛሬ ያሰናዳናቸው ዝግጅቶች በዚሁ ተጠቃለዋል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦች አዲሱ አበበን አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል በሰላም እደሩ።